ሰደንታፋ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የአርብ ጥቅምት 13 2013 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። የአክብሮት ሰላምታችንን እናቀርባለን። ዛሬ የማስተናግዳችሁ ቆንጂ ይታየነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። መሰናዶቻችንን ላስተዋውቅ። ጥቂት ቀናት የቀሩት የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተፎካካሪዎች ፕሬዝደንት ዶናልድ ትራምፕ እና የቀድሞ ምክትል ፕሬዝደንት ጆ ባይደን ትናንት ምሽት የመጨረሻውን ዙር ክርክራቸውን አካሂደዋል። It's a worldwide pandemic. It's all over the world. You see the spikes in Europe and many other places right now. Anyone who's responsible for that many deaths should not remain as President of the United States of America. <laughs> የቀደሙት ፕሬዚደንት ትራምፕ ከተል ያሉት ደግሞ ጆ ባይደን ናቸው። በኮቪድ-19 ጉዳይ ዙሪያ ከተከራከሩበት እየወሰድነው ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ሌሎችም የአገር ውስጥና ዓለም አቀፍ ወቅታዊ ዘገባዎች እና ቅንብሮች ይኖሩናል። አብራችሁ እንድታመሹ እንጋብዛለን። አሁን ለዓለም ዜና አዳነች ፍስሀዬ እንደምናመሻችሁ። አድማጮቻችን ዜናውን ማንብላችሁ አዳነች ፍስሀዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሱዳን እና እስራኤል ግንኙነታቸውን እንደመለሱ በወራት ውስጥም ሌሎች ሀገሮችም እንደሚከተሉ ዛሬ አስታውቀዋል። ከእስራኤል ጋር ግንኙነታቸውን የሚያድሱት ሀገሮች ሳውዲ አሬቢያ፣ ፍልስጤም እና ምናልባትም ኢራን ሊሆኑ እንደሚችሉ ፕሬዚዳንቱ ጠቁመዋል። የህዝቦችን አንድነት ለመበተንና ሀገር ለመበጥበጥ የሚሰሩ ወንጀለኞችን መንግስት እንደማይታገስ የህዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ አስታውቀዋል ሲል ፋና ዘግቧል። አፈ ጉባኤ ታገሰ ጫፎ እና የኢፌድሪ መከላከያ ጠቅላይ ኤታ ማዦር ሹም ጀነራል አደም መሐመድን ጨምሮ ከፍተኛ የፌዴራል እና የደቡብ ክልል አመራሮች በጉራ ፈርዳ ወረዳ ጥቃት ከደረሰባቸው የህብረተሰብ ክፍሎች ጋር ውይይት አድርገዋል። በውይይቱ ወቅት በተደራጀና ስልጠና በወሰዱ ቡድኖች በተቀነባበረ ሁኔታ ጥቃቱ እንደተፈጸመና የአመራሮችም እጅ እንዳለበት ተነስቷል። የኢፌዴሪ መከላከያ ጠቅላይ ኢታማዦር ሹም ጀነራል አደም መሐመድ በበኩላቸው ጥቃት ባደረሱ ወንጀለኞች ላይ እርምጃ ይወሰዳል ብለዋል። በስፍራው ተጨማሪ ኃይል እንደሚሰማራ በመግለጽ ወንጀለኞች የትም ተደብቀው እንደማይቀሩም ነው ጠቅላይ ኢታማዦር ሹሙ የገለጹት። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሩስቱ ይርዳውም በተፈጠረው ችግር በክልሉ ስም ይቅርታ ጠይቀው እጃቸው አለበት በተባሉ አመራሮች ላይ ማጣራት ተደርጎ እርምጃ እንደሚወሰድ አስረድተዋል ይላል ፋና ያቀረበው ዘገባ። ሪፑብሊካዊው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ትናንት ማታ የሞቀ የእኔን ምረጡ ክርክር አካሂደዋል። ጠቅላላው ምርጫ ሊካሄድ 12 ቀናት የቀረው ሲሆን ሁለቱ ተወዳዳሪዎች አንደኛው ሌላውን አሸንፎ ፕሬዚደንት ከሆኑ በቀጣዮቹ አራት ዓመታት ሀገሪቱን ወዴት ሊያመሯት እንደሚችሉ ግልጽ አድርገዋል። በዘጠና ደቂቃው ክርክር ጊዜ ሁለቱ ተወዳዳሪዎች የኮሮና ቫይረስ መቆጣጠርን በሚመለከት ባላቸው አቋም ላይ ተነቃቅፈዋል። በሀገሪቱ ከ222,000 በላይ የሚሆኑ ሰዎች በቫይረሱ ታመው ለህልፈት ተዳርገዋል። ስለ ጤና ጥበቃ ዋስትና፣ ዝቅተኛ ገቢ ስላላቸው ሠራተኞች ክፍያ ጉዳይ፣ ስለ ወንጀል ዩናይትድ ስቴትስ ውስጥ ስላለው የዘር ግንኙነት፣ ስለ አየር ለውጥ እንዲሁም በዋይት ሃውስ ቤተመንግስት ስላለው አመራር የየራሳቸውን አመለካከት ለመራጩ ህዝብ አሰምተዋል። በመጨረሻም ትራምፕ በስልጣን እንዲቆይ ቢመረጥ የማስገኘው ስኬት ያስተባብረናል፣ ባይደን ከተመረጡ ግን ታይቶ የማይታወቅ አይነት የኢኮኖሚ ድቀት ይከተላል ብለዋል። ለግማሽ ምዕተ ዓመት ያህል በሴኔተርነትና በምክትል ፕሬዚዳንትነት ያገለገሉት ባይደን በበኩላቸው የትራምፕ አስተዳደር አመራር አቅጣጫ የሌለው፣ ለህዝብ ደንታ የማይሰጥ፣ በትርምስ የታመሰ ነው በማለት በተደጋጋሚ ነቅፏል። እሳቸው ግን የተከፋፈለችውን ሀገር አንድነት እንደሚጠብቁ አስገንዝበዋል። እኔ ብመረጥ በሐሰት ፈጠራ ላይ ሳይሆን በሳይንስ እንመራለን። ተስፋ ፍርሃትን ያሸንፋል። ይህ ምርጫ ስለ ጨዋነት ስለ ሰብአዊና ሀገራዊ ክብር እንዲሁም ለሰዎች ክብር ስለ መስጠት ጉዳይ ነው። ባለፉት አራት ዓመታት ውስጥ ሀገሪቱ ይህን አላገኘችም በማለት ባይደን ተከራክረዋል። በዚህ ጉዳይ ላይ በአብይ ርዕሳችን ሰፋ ያለ ዘገባ ይኖራል። የናይጄሪያው ፕሬዚደንት መሐመዱ ቡሃሪ የፖሊሶችን የጭካኔ ተግባር በመቃወም ሰልፍ የሚያካሂዱት ወጣቶች መቃወምን ትተው ከመንግስት ጋር መነጋገር እንዲጀምሩ ተማጽነዋል። ቡሃሪ ትላንት በቴሌቪዥን ባደረጉት ንግግር የተቃውሞ ሰልፈኞቹን በሀገሪቱ ትርምስ የመፍጠር እቅድ ያላቸው ሀገር አፍራሽ ወገኖች መጠቀሚያ አትሆኑ ብለዋል። ነገር ግን ባለፈው ማክሰኞ ሌኪቶል ፕላዛ በተባለ ቦታ ላይ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ስለከፈቱት ጥቃት የተናገሩት ነገር የለም። ቢያንስ 12 የተቃውሞ ሰልፈኞች በጸጥታ ኃይሎች ተገድለዋል። የናይጄሪያ ወታደራዊ ኃይል ሌኪቶል ፕላዛ አጠገብ ተኩስ አልከፈትኩም ሲል አስተባብለዋል። ዩናይትድ ስቴትስ የናይጀሪያ ጸጥታ ኃይሎች ሌጎስ ላይ የፈጸሙትን የጭካኔ ተግባር ትላንት አውግዛለች። የጸጥታ ኃይሎች አባላት ማንኛውም ከሚገባው በላይ የሆነ ኃይል ተጠቅመው ከሆነ አሁኑኑ ምርመራ እንዲደረግ እንሻለን። ይህን ተግባር የፈጸሙት ሰዎች በናይጀሪያ ሕግ መሰረት መጠየቅ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ባወጡት መግለጫ ጥሪ አድርገዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ትላንት ባወጣው ዘገባ ባለፈው ማክሰኞ በተከፈተው ተኩስ 38 ሰዎች ተገድለዋል ይላል። ካለፉት ሁለት ሳምንታት ወዲህ ሲካሄዱ በቆዩት ተቃውሞዎች በአጠቃላይ ቢያንስ 56 ሰዎች እንደተገደሉ አምነስቲ ጠቁሟል። ህዝባዊው ተቃውሞ በተለይ የሚያተኮረው ልዩ ጸረ ሌብነት ስኳድ በተባለው የፖሊስ ኃይል ነው። ይህ ስኳድ እንደሚገድልና ሰቆቃ እንደሚፈጽም አምነስቲ ኢንተርናሽናል ገልጿል። አምነስቲ በዘገባው በገለጸው መሰረት የተቃውሞ ሰልፈኞቹ በተሰባሰቡበት ቦታ ላይ ቶክስ ከመከፈቱ በፊት በአካባቢው የነበሩት የጸጥታ ቁጥጥር ካሜራዎች በመንግስት ባለሥልጣኖች ትዕዛዝ ከነበሩበት ቦታ እንዲነቀሉ ተደርጓል። ጊኒ ውስጥ የተካሄደው ጠቅላላ ምርጫ ቅድሚያ ውጤቶች እንደሚያመለክቱት የሀገሪቱ ፕሬዝደንት አልፋ ኮንዴ ለሶስተኛ ጊዜ ሳያሸንፉ አልቀረም። የኮንዴ ቃል አቀባይ ለሮይተርስ የዜና አገልግሎት ሲናገሩ የፕሬዝዳንትቱ የምርጫ ዘመቻ እስካሁን ባለው ጊዜ በታየው ውጤት መርካቱን ተናግረዋል። ለአስተማማኝ ድል ተስፋና የመተማመን ስሜት ማሳደሩንም አክለዋል። አብዛኞቹ ድምፆች የተቆጠሩ ሲሆን ኮንዴ እስካሁን ባለው ጊዜ 2.4 ሚሊዮን ድምፅ ማግኘታቸው፣ የተቃውሞ መሪ የሆኑት ተወዳዳሪያቸው ሴሉ ደላይን ዲያሎ ደግሞ 1.26 ሚሊዮን መያዛቸው ተዘግቧል። የዲያሎ ቃል አቀባይ ምርጫው ተጭበርብሯል በማለት በፍርድ ቤት እንደሚገዳደሩት ገልጸዋል። ያቀረቡት ማስረጃ ግን የለም ተብለዋል። ግጭት ያስከተለው መራራ ምርጫ የመጨረሻ ውጤት ነገር ይፋ እንዲሆን ይጠበቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በጦርነት በተበታተከችው ሊቢያ ዋነኞቹ ተፋላሚ አንጃዎች በዛሬው ዕለት ቋሚ የተኩስ ማቆም ስምምነት ፈረሙ። ይሁን እንጂ ዘላቂ ሰላም እንዲመጣና ለዓመታት የዘለቀው ብጥብጥና ደም መፋሰስ ያበቃ ዘንድ በዚያች ሀገር በሚንቀሳቀሱት ሌሎች ቁጥራቸው የበዛ ታጣቂ ቡድኖች እንዲሁም ጎራ ለይተው ከሚያዋጓቸው የውጭ ኃይሎች ጋርም መጠነ ሰፊ ስምምነት ላይ መድረስ መቻልን ይጠይቃል። አሉላ ከበደ ዝርዝሩን ያቀርባል። የተባበሩት መንግስታት ድርጅት የሊቢያ ልዑክ ተጠባባቂ ኃላፊ ስቴፋኒ ዊሊያምስ ሲናገሩ የተደረሰው የተኩስ አቁም ስምምነት ወዲያውኑ ተፈጻሚ እንደሚሆንና ሁሉም የውጭ ተዋጊዎች በሶስት ወራት ውስጥ ሊቢያ ለቀው ይወጣሉ ብለዋል። ባለፈው አንድ ዓመት ጊዜ ውስጥ ለመጀመሪያ ጊዜ በዛሬው ዕለት አንድ የሕዝብ ማጓጓዣ አውሮፕላን ብርቱ ውጊያ ሲካሄድባቸው የነበሩትን የትሪፖሊ ጦር ግንባሮች የአየር ክልል አቋርጦ ከምስራቃዊቱ ከተማ ቤንጋዚ ሲዘልቅ ዊሊያምስ ስምምነቱ ከዳር እንዲደርስ ያሳኩትን ሁለት ወገኖች አመስግነዋል። ጉዞው ረጅምና አንዳንዴም በእጅጉ አዳጋች ነበረ። ይሁን እንጂ ከዚህ ለመድረስ ያሳያችሁት ቁርጠኝነትና ለሀገራችሁ ሰላም ተቆርቋሪ መሆናችሁን ያረጋገጣችሁበት ስራ የተኩስ አቁም ስምምነቱን እውን ለማድረግ አስችሏችኋል ነበር ያሉት መልእክተኛዋ። ጄኔቭ ላይ በተከናወነው የፊርማ ስነ ስርዓት ላይ ባሰሙት ንግግር ስምምነቱ ሊደረስ የቻለው ዓለም አቀፍ እውቅና ባለው የብሔራዊ ስምምነት መንግስት በእንግሊዝኛው ምህጻረ ቃል ጂኤንኤ የሊቢያ ብሔራዊ ጦር በሚል መጠሪያ ራሱን የሰየመውና በምስራቃዊ ሊቢያ የከተመው የካሊፋ ሀፍተር አንጃ ዋና ከተማይቱ ትሪፖሊ ላይ ያደርስ የነበረውን ለ14 ወራት የዘለቀ ጥቃት ባለፈው የሰኔ ወር በብርቱ ከመከተና መልሶ ማጥቃትም ካደረገ በኋላ የተፈጠረውን ሁኔታ ተከትሎ ነው። ከዚያም ጊዜ አንስቶ ከማዕከላዊቱ የወደብ ከተማ ሲርቲ በስተምዕራብ የነበሩት የጦር ግንባሮች በመረጋጋታቸው ምስራቃዊ ኃይሎች በሊቢያ የነዳጅ መስመሮች ላይ ያደርጉት የነበረው ለስምንት ወራት የዘለቀ መንገድ መቋረጥ ተነስቶ በሁለቱም በኩል ያሉትን ግዛቶች ሰቅዞ የቆየው ከውጭ ምንዛሪ የሚገኝ ገቢ እጥረት መሻሻል ታይቶበታል። የተለያዩ የአካባቢውን ኃይሎች ያቀፉ ጥምረቶች አንዳንዴም ብዙም መረጋጋትና ስምምነት የማይታይባቸውን ጨምሮ በሁለቱ ጎራዎች መካከል የሚካሄደው የፖለቲካ ድርድር በያዝነው ወር መገባደጃ በቱኒዚያ ይጀምራል ተብሎም ይጠበቃል። ከፍ ያለ ተስፋ የተጣለበት የተኩስ አቁም በሰላማዊ የፖለቲካ ሂደት ይደመደም ዘንድ ግን የሌሎችን በርካታ አንጃዎችና ተዋናዮች ከስምምነቱ መካተት እንደሚጠይቅ ብዙዎች ያምናሉ። በመጨረሻም የኮቪድ-19 ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የኮቪድ-19 መዛመትን በመላ ሀገሮች ለመቆጣጠር እንዲቻል የተባበረ አሰራር እንዲፈጠር ባለፈው መጋቢት ወር ሀሳብ ያቀረቡ ቢሆንም ሀያ በኢንዱስትሪ የበለጸጉት ሀገሮች አለመተባበራቸው ያሳዝናል ብለዋል። ጉተረሽ ከአሶሺትድ ፕሬስ የዜና አገልግሎት ባደረጉት ቃለመጠይቅ ቡድን ሀያ በመባል የሚታወቁት በኢንዱስትሪ የበለጸጉት ሀገሮች በመጪው ወር ጉባኤ በሚያደርጉበት ወቅት ዓለም አቀፉ ማህበረሰብ ቫይረሱን ለመታገል በበለጠ መተባበር እንደሚያስፈልግ ይረዳል የሚል ተስፋ እንዳላቸው አስገንዝበዋል። የተባበሩት መንግስታት ድርጅት የቫይረሱን መዛመት ለመቋቋም ተባብሮ መስራት እንደሚያስፈልግ አጥብቆ ይማጎታል። የቫይረሱ የክትባት መድኃኒት እውን ሲሆንም በማንኛውም ቦታ ለማንኛውም ሰው ተመጣጣኝ በሆነ ዋጋ ተደራሽ እንዲሆን የተባበሩት መንግስታት ድርጅት ይፈልጋል ብለዋል ዋናው ጸሐፊ። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የአርብ ምሽት ፕሮግራማችን ነው። በፌስቡክ ላይቭ አት ቪኦኤ ኒውስ እንዲሁም በአህዱ ሬዲዮ 94 ነጥብ ሶስት ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ለሁለተኛው አጋማሽ ከተሰናዱ ቅንብሮች አንዱን ለቅምሻ አስተዋውቀን ወደ መጽሔት ክፍለ ጊዜ እናልፋለን። አብራችሁን ቆዩ። ትናንት ምሽት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ክርክር ላይ ግምገማና አስተያየቶቻቸውን ለቪኦኤ የሰጡ ትውልደ ኢትዮጵያ አሜሪካውያን በእጩዎቹ ላይ ያሏቸውን የቅሬታና የድጋፍ ሀሳቦች አካፍለውናል። ባይደን በተገኘ አጋጣሚ ሁሉ ሲመልስ የነበረው ነገር ነው እና ራሱ ላይ አላስፈላጊ የሆነ ልክ እንደ ተማሪ እንደ አጥናተ ብለ እንደምታደርገ ጭንቀት ነበር። መድረኩ ላይ ስታይ የመዝናናት መልክ ያየ ነው በትራምፕ ነው በባይደን በኩል አሁንም መድረክ ላይ የመጨነቅ ነገር ታይቶበታል። በተለይ ደግሞ ሁላችንም የታዘብነው ንግግሩ እንደ ልብ ሊፈስ አልቻለም። አቶ ተድላ አስፋው ይባላሉ። የፕሬዚደንት ዶናልድ ትራምፕ ደጋፊ ናቸው። ምረጡኝ እንደገና ሲሉ ለሚመጣው አራት ዓመት ሳስተዳድራችው ምን አዲስ እይታ፣ ምን አዲስ ፖሊሲ ይዤ ነው የምመጣው የሚለውን አልገለጹልንም? ምክንያቱም ህዝቡም ሁኔታዎቹ በትኩረት የሚከታተሉ ምን ይዘውልን ሊመጡ ነው፣ ምን አዲስ ነገር ያመጡልናል የሚለውን ዓላማቸውን ፕላናቸውን አላሳዩም። ፕሮፌሰር ጌታቸው መታፈሪያ ይባላሉ። እኚህኛው በሜሪላንድ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች መምህር ናቸው በዚህ ምሽት ይዘናቸዋል። አሁን የዕለቱ አበይት ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ ይሆናል የምንሻገረው። በቅድሚያ የምሽቱ አብይ ርዕስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የዲሞክራቲክ ፓርቲው ተፎካካሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ትናንት ሐሙስ ማታ የመጨረሻ ዙር ክርክራቸውን ቴኔሲዋ ናሽቪል ከተማ ላይ አካሂደዋል። የአሜሪካ ድምፁ ማይክ ኦሰሊቫን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የመጨረሻውና ሁለተኛው ዙር ክርክር የተካሄደው ለምርጫው ከሁለት ሳምንት ያነሰ ጊዜ ሲቀረው ነው። የመጀመሪያው አከራካሪ ጥያቄ የኮቪድ-19 ጉዳይ ነበር። ትራምፕ በሰጡት መልስ ነበር የጀመረው It's a worldwide pandemic. It's all over the world. You see the spikes in Europe and many other places right now. Anyone who's responsible for that many deaths should not remain as president of the united states of america. all of the emails, the emails, the horrible emails of the kind of money that you were raking in, you and your family. and joe, you were vice president when some of this was happening. ሁሉም ኢሜይሎች፣ ኢሜይሎቹ፣ አስከፊዎቹ ኢሜይሎች፣ እርስዎና ቤተሰቦቹ ስለ ዛቁት ገንዘብ የሚናገሩት ኢሜይሎች። እንዴ፣ ጆ፣ ከነኚህ አንዳንዶቹ ነገሮች ሲፈጸሙ እኮ እርስዎ ምክትል ፕሬዚዳንት ነበሩ። ባይደን ውንጀላውን አስተባብለዋል። ይ በሕይወቴ ከውጭ ካለ ምንጭ አንዴት ሳንቲም አልወሰድኩም፣ በፍጹም። እኚህ ፕሬዚደንት ግን ለቻይና ሃምሳ ጊዜ ግብር መክፈላቸውን፣ በቻይና ባንክ የሚስጥር አካውንት የከፈቱ መሆናቸውን፣ በቻይና ንግድ ያላቸው መሆኑን አውቀናል። ትራምፕ በበኩላቸው በመላው ዓለም ንግድ የሚያካሂዱ በመሆናቸው የቻይና ባንክ አካውንት ሚስጥር አይደለም ብለዋል። በዩናይትድ ስቴትስ በቅርብ ዓመታት ወዲህ ግብር ከፍለው የማያውቁ መሆኑን ወይም የከፈሉት እጅግ አነስተኛ መሆኑን አስመልክቶ በቅርቡ ይፋ የተደረገውንም ዘገባ አስተባብለዋል። ላለፉት የተወሰኑ አመታት የተጣለብኝ ግብር አስቀድሜ ሲከፍል ነበር፣ በአስር ሚሊዮን ዶላሮች አሁን አስቀድሜን የከፈልኳቸው። ክርክሩ የተካሄደው የዩናይትድ ስቴትስ የደህንነት ባለስልጣናት የውጭ ኃይሎች በአሜሪካ ምርጫ ሂደት ላይ ጣልቃ ለመግባት እየሞከሩ መሆናቸውን ባስጠነቀቁበት ጊዜ ነው። የዲሞክራቲክ ፓርቲ እጩ ጆ ባይደን እንዲህ ብለዋል። ቻይና፣ ሩሲያ፣ ኢራን ሩሲያ ጣልቃ ስትገባ ነበር። ቻይናም በተወሰነ ደረጃ ነበረችበት። አሁን ደግሞ ይሄው ኢራንም የገባችበት መሆኑን አውቀናል። ትራምፕ በበኩላቸው ለውጭ ተቀናቃኞች ጋሬጣ መሆናቸውን ተናግረዋል። ሮሲያ Between all of what I've done with NATO, you know, I've got the NATO countries to put up an extra 130 billion going to $420 billion a year. That's to guard against Russia. <laughs> 420 ቢሊዮን ዶላር ይሆናል። ያም ከራሽያ ለመከላከል እንዲረዳ ነው። ከጆርጅ ሜሰን ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ጀርሚ ሜየር ሁለቱም እጩዎች በክርክሩ ወቅት ጥሩ ሥራ መስራታቸውን ተናግረው ወደ መጨረሻው ዘጠና ደቂቃዎች ላይ ባይደን አንጸባርቀው መውጣታቸውን ይናገራሉ። ወደ መጨረሻዎቹ ላይ የተጠየቁት ጥያቄ አለ። ይህም ምርጫ ቢያሸንፉ ለእርስዎ ድምፅ ላልሰጡ የሚያስተላልፉት መልእክት ምንድን ነው ተብለው ነበረ። አሁን በፖለቲካችን እያየነው ነው ካለው ጫፍና ጫፍ ከያዘው ከተመራረዘው ሁኔታ በተቃራኒ ሁሉንም ወገን ወደ አንድነት የሚያመጣ መልእክት ነበረ። ትራምፕ ለማቋረጥ ያልሞከሩ መሆኑንም ጀርሚ ሲናገሩ እንዲህ ብለዋል ይደንስ ምን ማድረግ እንደሚፈልጉ ያውቃሉ። ባይደንን በሙስና እየተነቀፈ ካለው ልጃቸው ጋር ተያይዘው የሚነቀፉበትን ነገር ማንሳት ፈልገው ነበረ። እንደሚመስለኝ በዚህ ነገር ራሳቸው ተመልሰው ሳይጎዱ አልቀረም። አሸናፊው ጠርቶ ያልታወቀበት ይህ ክርክር የብዙ መራጮችን ውሳኔ ይቀይራል ተብሎ እንደማይጠበቅ ጀርሚ ተናግረዋል። በሕዝብ አስተያየት መሰብሰቢያዎች ባይደን እየመሩ ሲሆን ውድድሩ የምርጫውን ውጤት ሊወስኑ በሚችሉት በጣት በሚቆጠሩ አሻሚ ክፍለ ግዛቶች ላይ ያተኮረ መሆኑም ይነገራል። ወደ 40 ሚሊዮን የሚቆጠሩ አሜሪካውያንም ከወዲሁ ድምፅ መስጠታቸው ይታወቃል። ያደመጥነው የምሽቱን አብይ ርዕስ ነበር። በመቀጠል ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች እናመራለን። በደቡብ ክልል ሸኮ ዞን ጉራፈርዳ ወረዳ የደረሰው ጥቃት ሰለባ የሆኑ የወረዳው ነዋሪዎች በማንነታቸው የተነሳ እየተጠቁ መሆናቸውንና ከቤታቸው መፈናቀላቸውን ገልጸዋል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በደቡብ ክልል ቤንች ሸኮ ዞን ጉራፈርዳ ወረዳ ከህብረተሰቡ ጋር ውይይት እያካሄዱ መሆኑ ተዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በበኩላቸው በጉራፈርዳ ወረዳ የተፈጸመውን ጥቃት በተመለከተ ዛሬ በግል የፌስቡክ ገጻቸው ባሰፈሩ ጽሁፍ ጥቃቱ ማንነትን መሰረት ያደረገ መሆኑን ተናግረዋል። የክልሉንም ሆነ የአካባቢውን የመንግስት ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ለማድረግ ያካሄደው ጥረት ስልካቸው ስለማይነሳ ሊሳካለት አለመቻሉን ገልጾ፣ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የሚከተለውን ዘገባ አስተላልፈዋል። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ግንቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ እንደተጎዱና በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። ከቀበሌያቸው ሸሽተው በሌላ ከተማ ውስጥ የተጠለሉት አቶ ተዘራ ይማም የቤተሰብ አባላት በታጣቂዎች እንደተገደሉባቸው ተናግረዋል። ብዙ ቤተሰብ ነው ለእህት ወንድም የቤት ሰራተኛም ልጅም የተጨፈጨፈው ብዙ ቤተሰብ ነው የተጨፈጨፈው። እኛም እንዳለን አልቆጥረውም። ባለቤት ቤትን ፈጣሪ ነው ያተረፋቸው። ሮጠው ሮጠው ነው ያመለጡት። እንደ ያዛን ቀት ሳይላቸው ቆጥ ነው እንጂ እንደተረፉም አይቆጠርም። የተገኘላቸው እንጨፍ ጭፍራል ከእኔ አራት ቤተሰብ አልቆብኛል። አሁንም የህግ የበላይነት ካልተከበረና ጥቃቱን የፈጸሙ ቡድኖች በቁጥጥር ስር ውለው የማዳግም እርምጃ ካልተወሰደ እንደማይዘልቁት አስታውቀዋል። ያለበት ስጋት ጠቅላላ እስካሁን ምንም ኃይልና የተባሉት ኃይል የተባለው ኃይል ላይ ምንም የገባ እና የተቆጣጠር ነው ነገር ስለሌለ የተቆጣጠሩ ስለሌለ በጣም አሁንም ይቀጥላል። ስጋቱ እየቀጠለ ነው። በቀደሙም አስራ ዛሬ ደግሞ ሀያ ሁለት ሰው የዛሬውንም ደግሞ አዳር እንግዲህ መጣሪ ነው የሚያውቀም ነው። የምንናቀው ነገር የለም። በጣም ከባድ ነው። ቦታው ማመች አይደለም። ዙሪያውን ጫካ ጫካ የታቀፈ ሆነ። በጣም አስቸጋሪ ነው ያለው ቦታ። ዙሪያውን ተከባችኋል የሚባል መረጃ ነው የሚደርሰን በየቦታው። በቃ በጣም ከባድ ነው እና መከላከያ ሰራዊቱን ብዛት አለው ግን የሚሆን አይመስለኝም። በጣም ከባድ ነው። ህዝብም አሁን ዛሬ ተስፋ ቆርጦ በቃ አሁን ተስፋ አልቆረጠም። ነገር ዛሬ አንድ የቀረ የለም። ወንድ ወንድ ብቻ ነው አሁን የቀረ። ሴትና ልጅ ተፈናቅሎ ሄዷል። ወንድም የተወሰነ ነው አሁን እንደው ባስባስ ያለ፣ የያዘነው ነገር የለም። የእጃችንንም ለሰብል ማሰባሰቢያና ማሰሪያ ብለን ጨርሰናል። ምን አሁን ችግር ላይ ነው። ተቅራለ ያለን ችጋሩን ቢሆን ይጨርሳል። አሁን ደግሞ ማምሻም አለ ይባላል። የእሱን በአይናችንና በተጨባጭ አላየን ሆኖ ነው እንጂ ማምሻም ወደ ወጀምሳ ከበደ ላይ ሁለት ሰው አንድ መቷል የሚባል መረጃ አለ። አገዳደሉ የተደራጀ ሀይል ነው። በገጀራ በጦር በጥይት ነው። በቃ የተሰለፈው ሀይል በጣም የታጠቀ የሚመስለው ሚኒስቴሪ ያለው የጸጥታ አካል ነው የሚመስለው። ያ በጣም ያደናግራል። የገጀራው ከፊት ይቀድማል፣ ባለ ጦር መሳሪያ ይከተላል። ማነታቸው እንዳይገለጽ የጠየቁን የሌላ የቀበሌው ነዋሪ ከጥቃቱ አምልጦ ብፍቱ ከተማ መግባታቸውን ተናግረው ማነታቸው የተመረጠ ጥቃት እንደሚፈጽምባቸው ተናግሯል። ከወጣት እስካረጋውያን ከህጻናት እስከ እናቶች እንደተገደሉ ተናግረው በቂ የጸጥታ ሰራዊት ካልገባ አሁንም ጥቃቱ ሊደርስባቸው እንደሚችልም ገልጠዋል። ቻችን እንደ ቅጠል ነው የረገፉት። እንደው በአጠቃላይ በጥይት ነው። ማታ በጥይት እርምታ ነው። በጊዜ ነው የተጀመረው። እያንዳንዱ ማህበረሰብ ደግሞ ገበሬ ነው። ምንም አቅም ምስኪን ነው። በአንድ ቀን ብቻ ወደ አስራ ሁለት እና አስራ ሶስት አካባቢ ሆን ሰው በአንድ ቀን ተገደለ። ከዛ የወሰዱትም አዳራቸው ሆስፒታል ሄዶ ነበር። እነሱ አሁን ጤንነታቸው ምን አይነት ሁኔታ ላይ እንዳሉም ራሱ አናውቅም። የተረፍነው እኛም ጫካ ይዛው ተሸሽገን አድረን በነጋታው ነው ወጥተን ሬሳቸውን እናሱ ያነሳ ነው። በከፍተኛ ስጋትና በፍርሃት መንፈስ ውስጥ መሆናቸውንም ለአሜሪካ ድምጽ ራዲዮ በስልክ ተናግሯል። አሁንም ያለነው በስጋት ነው። አሁንም ምንም የሚጠጋበት ቦታ የለም። ሰው ጨርሰው በቃ በይሩም በምኑም የተሳሳቡ ወጥተዋ አልቋል። ተወሰኑ ሰዎች ነን። አሁንም ያለ ነው። በጣም አስጊ ነው። አሁንም እየተተኮሰ ነው። ይቆይ ያቀው እና አሁንም ይህንን መንግስት ቢሆን ብቻን ብቻን ንብረታችንንም ይዘን የተወሰነው ህዝብ ከተረፈልንም ፈጣሪ እንግዲህ በህይወት የተረፈውን ራሱ መንግስት ተረክቦን አግባብ ባለው ሁኔታ ለምን እንደተፈጸመ ይሄንን የምመለከተው ክፍል ገብቶ አይቶ እንደውም ትናንትና ህዝቡን ሰብስቦ የክልል መንግስትንን ባዮች የዞንን የወረዳንን ባዮች ሰብስቦን ህዝቦቻችንን እንደገና ማታ ቃል ገብተው ያስጨፈጭፉ እነሱ ናቸው፣ ማንም አይደለም። አሁን ታሱት ምን ያህል ይሆናል የተፈናቀለው እርስን ጨምሮ ህዝብ ከሆነ በጣም በአስራ ዘጠኝ ሰባ ሰባት አካባቢ በሰፈራ መልክ በደርግ ጊዜ የሰፈረ ህዝብ ጭምር ከሆነ የአሁኑ ሰው ህዝብ ብቻ አይደለም ኮ በብዙ ነገር ነው። በቃ ብዙ ጉዳት ነው ያለን። በተከታታይ ሁለት ቀናት የተፈጸመውን ጥቃት ተከትሎ ከፍተኛ የመንግስት ስራ ኃላፊዎች ከጉራ ፈርዳ ወረዳ ህብረተሰብ ጋር ውይይት ያደረጉ ሲሆን በውይይቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የጦር ኃይሎች ኤታ ማጆር ሹም ጀነራል አደም መሐመድ፣ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሶ፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና ሌሎችም የስራ ኃላፊዎች ተገኝተዋል። በውይይቱ ሰሞኑን በአካባቢ በደረሰው ጥቃት ተፈናቀሉ ዜጎችና ሌሎችም የማህበረሰብ ተወካዮች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ በግል የፌስቡክ ገጻቸው ባሰፈሩት ጽሁፍ የአማራ ህዝብ ለፍትህ፣ ለነጻነት ለአብሮነትና ለአንድነት ስታገል ቢኖርም እስካሁን በኢትዮጵያ አስተማማኝ ሰላም ፍትህና የግባይነት ሰፍኖ ሁሉም ኢትዮጵያውያን በየተኛውም የሀገራችን ክፍል በሰላም በነፃነትና በደስታ መኖር የሚቻልበት ሀገር ባለቤት መሆን አልቻለም ብሏል። ይልቁንም ከጊዜ ወደ ጊዜ ግፍና መከራ የተጠናከረ በአሰቃቂ ሁኔታ መጨፍጨፍና በገፍ መፈናቀሉ ተስፋፍቶ መቀጠሉን ገልጧል። ይህንን ሁኔታ ለመረዳት ብዙ ሩቅ ሳንሄድ ይህንን አንድ ዓመት ብቻ ወስዶ አዝማሚያውን መገምገሙ በቂ ነው ይላሉ። ከጥቅምት እስከ ጥቅምት ያለው አንድ ዓመት ብቻ በግልጽ የሚነግረን ግፍና መከራ መቀጠሉ ነው። ማለቂያ የሌለው የጅምላ ጭፍጨፋ፣ በገፍ መፈናቀል፣ የንብረት ውድመትና በየሳምንቱ መርዶ መስማት የተለመደ እየሆነ መጥቷል ብሏል። የውጭ ጉዳይ ሚኒስትር አቶ ገዱም በመሆኑም ነገሩን በዝምታ ማለፍ የሚጎዳ መሆኑን በተግባር እያየነው በመሆኑ እየተፈጸመ ያለው በማንም ሕዝብ ሳይሆን በጥቂት ቡድኖችና ግለሰቦች ስራ መሆኑን በመገንዘብ ሁሉንም የኢትዮጵያ ሕዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎና ስትራቴጂያዊ ያሉትን ግብ ወስነው በጋራ መንቀሳቀስ ጊዜ ልሰጠው አይገባም ብሏል። የክልሉም ሆኑም የአካባቢው የመንግስት ስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ያደረግኩት ጥረት ባለስልጣናቶች ስልካቸውን ባለማንሳታቸው አልተሳካም። ሳገኛቸው እመለስበታለሁ። በተከታታይ ሁለት ቀናት ውስጥ በወረዳው በደረሰ ጥቃት 31 ሰዎች የተገደሉ ሲሆን አምስት ሰዎችም ቆስሏል። 1500 ዜጎች ደግሞ ከቀያቸውና ከቤታቸው መፈናቀላቸው ተገልጧል። እስከ ትናንት ድረስ ደግሞ በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውን የቤንች ሼኮ ዞን አስተዳዳሪም አቶ ፍቅሪ አማን ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። በቀጣዩ የመጽሄት ክፍለ ጊዜ ዘገባ ደግሞ ወደ ትግራይ ክልል ይሆናል የምናቀናው። የፌዴራሉ መንግስት ለትግራይ አርሶ አደሮች የሴፍቲኔት ወይም የምግብ ለስራ ፕሮግራም በጀት የሚውል 285 ሚሊዮን ብር ከለከለ ሲል የትግራይ ክልላዊ መንግስት ተናገረ። የክልሉ መንግስት በዚህና በሌሎችም ጉዳዮች ፌዴራሉን መንግስት የሚወነጅል መግለጫ አውጥቷል። የፌዴራሉ መንግስት የገንዘብ ሚኒስቴር በበኩሉ ትናንትና ባወጣው መግለጫ በፌዴሬሽን ምክር ቤት ውሳኔ መሰረት ለክልሉ መንግስት በቀጥታ የሚሰጥ ምንም አይነት የበጀት ድጋፍ አይኖርም ብሏል። የድጎማ በጀቱ ለትግራይ ወረዳዎች፣ ከተማዎችና ቀበሌዎች የሚሰጥበትን አሰራር ማዘጋጀቱንም ገልጿል። ሙልጌታ አጽብሃ ከመቀሌ የሚከተለውን ዘገባ አስተላልፈዋል። የትግራይ ክልል መንግስት በትናንትና እለት ያወጣው መግለጫ በፌዴራሉ መንግስት ጠንከር ያሉ ትችቶች የያዘ ነበር። የትግራይ ህዝብና መንግስት በአህዳዊና አምባገነናዊ ቡድን ተከታታይ ጸረ ህዝብ እርምጃ አይንበረከክም የሚል አርዕስት ነው መግለጫው የወጣው። መግለጫው የትግራይ ህዝብ የሚገባው በጀት ተከልክለዋል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የክልሉ የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሀዲሽ ካሱ የትግራይ ህዝብ በቀመር በጀት ህግ መሰረት የሚደርሰው በጀት ማንም አካል ሊከለክለው አይገባም ብለዋል። ሴፍትኔት የሶስት ወር ከልክሏል፣ የጥቅምት፣ የህዳርና የታህሳስ የሰፍትኔት ፕሮግራም ወርልድ ባንክ የሚሰጡ ድጎማ ነው። የድሃ ድሃ ስራ እያሰራ መደጎም ማለት ነው። ማለት በጣም የድሃ ድሃ የሆኑትን ማለት ነው። ከድህነት ለማውጣት የነደፈው ፕሮግራም ነው። የሱ ብር አይደለም፣ የኢትዮጵያ ብርም አይደለም። እነሱ የሚሰጡት ድጋፍ ነው። ይሄ ደግሞ ከምንም ጋር ተያዥነት የለውም። ከአወቃቀር ጋር፣ ከፖለቲካ ጋር ተያዥነት የለውም። ለእኛ የተመደበውን ድርሻ ይዛሃል፣ መያዝ አይችልም እና የዓለም ማህበረሰብ ሐይ በሉት፣ አደብ ይግዛ። ገንዘባችሁ ለእኛ አልደረሰንም። እኛ የጠየቅነው አንዳችም ችሎታ የለም። ከማንም ህዝብ የምንወስደው በጀት የለም። የበጀት ቀመሩ ህዝባችን የሚከፍለው ታክስ በጋራ ይሰበሰብና ቀመርህ ነው የሚደርስ ድርሻ ነው። ድርሻችን መከልከላችልም ነው። ቁም ነገሩ ግን ይህን ይህ እርምጃ ከጸረ ሕዝብ የሆነ አካል የምንጠብቀው ነው ብለዋል። አቶ ሀዲሽ ካሱም የክልሉ መንግስት መግለጫ የትግራይ ሕዝብ ለማንበርከክ የተለያዩ ተከታታይ እርምጃዎች የፌዴራሉ መንግስት እየወሰደ ይገኛል ብለዋል። በክልሉ የተከሰተው የበረሃ አንበጣ መንጋ ለመከላከል ህዝቡ እየታገለ ነው ያለው ብሎ፣ በፌዴራሉ መንግስት ግን አርሶ አደሩ አመት ሙሉ የለፋበት ቡቃያ የአንበጣ ሲሳይ እንዲሆን በይኖበታል በማለት ከሷል። ትግል አፋፍ ቡቋያው እንዳይባላ ባደረገበት ሰዓት ይበሳጫል፣ ተስፋ ይቆርጣል ብሎ እያደረገው ያለው አሻጥርና እኩይ ተግባር ህዝብ እንዲያውቀው ነው። ይሄ እያደረገው ያለው ከአንበጣ ጋር ወጉ ነው ማለት ነው ቡቋያው እንዲያልቅ የትግራይ ህዝብም በረሃብ እንዲያልቅ ነው። ሌላው መግለጫው ያነሳው ጉዳይ የመቀለ ከተማ የመጠጥ ውሃ ችግር ለመፍታት የገረብ ግባ ግድብ ፕሮጀክት ኮንትራት ወስዶም እየሰራ ያለው የቻይና ኩባንያ የመጠጥ ውሃ ፕሮጀክት ሁለት ዲዛይነሮች ከቻይና ተነስተው በትራንዚት ወደ መቀለ ከተማ እንዳይመጡ ተከልክለዋል ብለዋል። ይህ ደግሞ ለመቀለ ህዝብ በውሃ ጥም ለማሰቃየት ነው ሲል መግለጫው ከሷል። በዲዛይነሮቹ መከልከል አስመልክቶ ያገኘሁት መረጃ እንደሚያሳየው ትናንት ጠዋት ተከልክለው የነበረው ሲሆን አመሻሽ ላይ ግን ተፈቅዶላቸው ወደ መቀለ ከተማ ገብተዋል ተብሏል። የትግራይ ክልል መንግስት በመግለጫው በክልሉ ላይ ተከታታይና ተደራራቢ ጸረ ህዝብ እርምጃ እየተወሰደ ነው። ይህ ደግሞ የትግራይ ህዝብ ከኢትዮጵያ የፌዴራል ስርዓት አወቃቀር ተገፍትሮ እንዲወጣ የሚገፋፋ ተግባር በፌዴራሉ መንግስት እየተሰራ ነው ብለዋል አቶ ሀዱሽ ካሱ። የዓለም አቀፍ ማህበረሰብና የኢትዮጵያ ህዝብ ጉዳዩን እንዲያውቁትና የዓለም አቀፍ ማህበረሰብ ደግሞ በፌዴራሉ መንግስት እርምጃ እንዲወስድ ለማመላከት የወጣ መግለጫ ነው ብለዋል። የገንዘብ ሚኒስትር በትናንትናው ዕለት በሰጠው መግለጫ የፌዴሬሽን ምክር ቤት በወሰነው መሰረት ከክልሉ መንግስት ጋር ግንኙነት ስለማይኖር ለትግራይ ወረዳዎች፣ ከተማዎችና ቀበሌዎች የድጎማ በጀት የሚተላለፍበት አሰራር መዘጋጀቱ ገልጿል። የሚኒስትር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ ሀጂ ኢብሳም የትግራይ ህዝብ መሰረታዊ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲያገኝ ለማድረግ ነው እየተሰራ ያለው ብለዋል። የገንዘብ ሚኒስትር የትግራይ ህዝብ ይህ ህገ መንግስታዊ አካባቢ እየተከተሉ ባሉ አካላት ምክንያት ከሰላም ልማትና መሰረታዊ አገልግሎቶች አንጻር እንዳይጎዳ እና የትግራይ ህዝብ እንደሌሎቹ የሀገራችን ህዝቦች ሁሉ ከማን ናቸው ሀገሪቷ ውስጥ በሚካሄዱ የትምህርት አገልግሎት፣ የጤና አገልግሎት፣ የንጽህ መጠጥ ውሃ አገልግሎት ከድህነትና ምግብ ዋስትና ጋር የተያዙ ድጋፎችና ሌሎች መሰረታዊ የሆነ ማህበራዊና ኢኮኖሚያዊ አገልግሎቶችን ድጋፍ እንዲያገኝ ማድረግ አስፈላጊ ሆን መሆኑ ገንዘብ ሚኒስትር አምሮበታል። ከዚህ ጋር ተያይዞ እንግዲህ እንዴት ስራ ላይ ይውላል የሚለውን አሰራር ነው መዘርጋት ያለበት ማለት ነው። በተቀመጠው አቅጣጫ መሰረት ከወረዳ uh -huh. ከተማና ከቀበሌ ጋር አካውንት ያደላቸው አካውንት እንዲከፍቱ በመጠየቅ ወደ እነሱ ጋር በማተላለፍ ሕዝቡ እንደ ማንኛውም ሌላ የኢትዮጵያ ሕዝብ ጥቅም እንዲያገኝ የሚደረግ ሲሆን የፌዴሬሽን ምክር ቤት ባሳለፈው ውሳኔ መሰረት ለትግራይ ክልል ብሔራዊ መንግስት አካላት የሚተላለፍ ምንም አይነት ባጀት አለመኖሩን ለመግለጽ ነው። ዝርዝር የአፈጻጸም ይዘትም በሚኒስትሮች ምክር ቤት ከጸደቀ በኋላ ይፋ ይደረጋል ሲሉ ዳይሬክተሩ ተናግረዋል። የግብርና ሚኒስትር በትግራይ ክልል የአንበጣ መንጋ ለመከላ ለመከላከል እየሰራ እንጂ እያደናቀፈ እንዳልሆነ በዚህ ሳምንት ገልጿል። ለክልሉ የኬሚካል የተሽከርካሪዎች እንዲሁም ለባለሙያዎች የሚውል የውሎ አበል ወጪ በማገዝ እንደሚገኝ አስታውቋል። ክልሉ ስላንበጣ መረጃ ለግብርና ሚኒስቴር እየሰጠ ባለመሆኑ ስራው እየተደናቀፈ ነው በማለትም የግብርና ሚኒስቴር ገልጿል። ለአሜሪካ ድምጽ ሙልጌታ አጽበሃ መቀለም። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። ከኦሮሞ ነጻነት ሸማቂዎች ጋር ግንኙነት እንዳላቸው የተጠረጠሩ የቤተሰብ አባሎቻቸው ፍርድ ቤት ሳይቀርቡ ለወራትና ለሳምንታት መታሰራቸውን በቤንሻንጉል ጉምዝ ክልል መተከል ዞን የሚገኙ አንዳንድ ነዋሪዎች ተናገሩ። የቤንሻንጉል ጉምዝ ክልል ኮሚኒኬሽንስ ኃላፊ አቶ መለሰ በየነ በበኩላቸው በአንዳንድ ወረዳዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ታጣቂዎች እንቅስቃሴ መኖሩን ገልጸው ታሰሩ ስለተባሉ ሰዎች ግን መረጃ እንደሌላቸው አመልክተዋል። ናኮር መልካ ዝርዝሩን ይዟል። አቶ ጀቤሳ ታሪኩ በቤኒሻንጉል ጉሙዝ ክልል በመተከል ዞን ነዋሪ መሆናቸውን ይናገራሉ። የ81 ዓመት አዛውንት አባታቸውና ሦስት ዘመዶቻቸው በዞኑ ዲባጢ ወረዳ ውስጥ በሚገኙ የጸጥታ ኃይሎች ከታሰሩ ሁለት ሳምንታት እንዳለፋቸው ገልጸዋል። ቤተሰቦቻቸው የታሰሩት የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር ተያይዘው እንደሆነ ይገምታሉ። ከቤተሰባችን መካከል አባቴ፣ የአስራ አራት ዓመት ልጃገረድ የሆነችው የወንድሜ ልጅ እንዲሁም ደግሞ ወደ ቤታችን መጥተው የነበሩ እህቴና ባሏም ታስረዋል። የታሰሩበት ምክንያት በውል ባይታወቅም የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ በማለት ቤት ለቤት እየሄዱ ያገኙትን ሰው ይደበድባሉ፣ ያስራሉ። ከመንግስት ጸጥታ አስከባሪዎች ሸሽቶ ጫካ የገቡም ጥቂት ሰዎች አሉ። መንግስት ሕጉን በተከተለ መልኩ ችግሮችን ቢፈታና አላግባብ የታሰሩትንም ቢለቅላለው ብለዋል። ነገር ግን ክስ ባለመመስረቱ እና ቀርቦ ለማነጋገርም ባለመቻሉ ለማረጋገጥ አስቸጋሪ ነው ብለዋል። አቶ ከፍ ያለው ንጋቱ የተባሉ ግለሰብም እህታቸው ወይዘሮ መልኪቱ ንጋቱ ከታሰሩ ሁለት ወር ማለፉን ገልጸዋል። ከእህታቸው በተጨማሪ የሀገር ሽማግሌዎችም መታሰራቸውን ይናገራሉ። የታሰረችው እህቴ ናት። መልኪቱ ንጋቱ ትባላለች። ነግዳ ነው የምትኖረው። የስድስት ልጆች እናት ናት። ምንም አይነት የፖለቲካ ተሳትፎ የላትም። ከታሰረች ሁለት ወር ሆኗል። እስካሁን ፍርድ ቤት አልቀረበችም። ሌሎችም አባገዳዎችና እና በህብረተሰቡ ዘንድ ተሰሚነት ያላቸው የአገር ሽማግሌዎችም ጭምር ታስረዋል። ለምን እንደታሰሩ ምንም የተባሉት ነገር ባይኖርም በዲባጤ ውስጥ ታጥቆ የሚንቀሳቀሰውን የኦሮሞ ሸማቂ ትደግፋላችሁ ተብለው እንደተጠረጠሩ የሚናፈሱ ወሬዎች አሉ ብለዋል። በተጨማሪም የመንግስት ጸጥታ ኃይሎች ከህብረተሰቡ ህጋዊ ፈቃድ ያለውን የጦር መሳሪያ እየሰበሰቡ ነው ያሉት አቶ ከፍ ያለው ለደህንነታቸው ሲባል ስማቸው የማይገለጽ የአንድ ዘመዳቸው ክላሽንኮቭ መወሰዱን ተናግረዋል። የቤኒሻንጉል ጉሙዝ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ ስለተባሉት ሰዎች ጉዳይ መረጃ የለኝም ካሉ በኋላ እንደሚያጣሩ ተናግረዋል። ነገር ግን መንግስት ኦነግ ሸኔ በማለት የሚጠራቸው ሸማቂዎች እንቅስቃሴ በቡለን ዲባጢና ወንበራ ወረዳዎች መኖሩን ጠቅሰው አባል ሆነው የነበሩ ወጣቶችን ከማሰል ይልቅ መክረን እየመለስን ነው ሲሉ ገልጸዋል። አቶ መለሰ አንደኛ እዛ አካባቢ ላይ ያለው የጸጥታ ችግር ከዚህ ከኦነግ ሸኔ ጋር በተገናኘ ወጣቶችን በመመልመል ወታደራዊ ስልጠና በመስጠት እዛ አካባቢ ላይ በተደጋጋሚ ንብረት መዝረፍ፣ ዜጎች ላይ አልፎ አልፎ ግድያ የመፈጠን ሰው መደብደብ፣ ሰብአዊ መብቶች በስፋት ሲከናወኑ ቆይተዋል። ይህንን አስመልክተን እኛው ራሳችን ገብተን ውይይት አድርገናል ማህበረሰቡ ጋር። እነዚህን ወጣቶች እንዲመልሱም የሰላም ኮሚቴ ያዋቅረን እርቀ ሰላምም ጭምር እንዲወርድ አድርገን ልጆቻቸውን መክረው ወደ ቤታቸው እንዲመልሱ። ማሰር ግብ አይደለም። በነገራችን ላይ ማሰር አይጠቅምም፣ መታሰርም የለባቸውም። ምክርታ ጠይቆ እንዲመልሱ ለማድረግ በሰራነው ስራ በርካታ ወጣቶች እየተመለሱ ነው ያሉ። መንግስት ፈቃድ ያለውን የጦር መሳሪያ እየነጠቀ እንደሆነ ለተነሳው ቅሬታም ምላሽ አላቸው። አንደኛ ይህን የሚወሰደው መሳሪያ በመንግስት በኩል በስርዓት መረጃ ላይ የተደገፈ የመሳሪያ አይነት፣ ንብረ ቁጥሩ፣ የት ቀበሌ፣ የመንግስት የግል የሚለው ነገር የተያዘ ነው። ያ ማለት ምን ማለት ነው? እየተወሰደ ያለው መሳሪያ ጫካ ውስጥ ያለው ጥረ ሰላም ተልኮ ያለው ሀይል ለመንግስት ትልቅ ስጋት ሊሆን የሚችልና አቅም ሊፈጥር የሚችል ስለሆነ ውይይት አድርገን መሳሪያው ለጊዜው ይቀመጥ፣ እዛ አካባቢ ያለው ሰላም ሲሰፍን እሶ ለአሱ አድሩ ይመለሳል ማለት ነው በአደራ መልክ መንግስት ላይ አካባቢ ሰላም ካረገ በኋላ መሳሪያቸው ተመልክቱበት ሁኔታ ነው የሚኖረው። በሌሎች የስጋት ቀጠናዎች መሳሪያ መንግስት ሚሊሻዎችንም ከማህበረሰቡም ደግሞ መልምሎ አሰልጥኖ እያስታጠቀ እንደሆነ ነው የተገለጸው እና ከዛ ጋር አይጋጭም። ሚሊሻ እ የመንግስት አካል ከሆኑ ትሬኒንግ የወሰደ ነው። አርሶ አደሩ ግን ሚሊተሪ ትሬኒንግ የለውም። ሁለተኛ ሳያስብ ማታውኑ አካባቢን ከቦ አድረው ታሰሩ የተባሉ ሰዎችን ቁጥርና መንግስት ወሰደው የተባለውን የጦር መሳሪያ ቁጥር ከዞኑም ሆነ ከክልሉ የስራ ኃላፊዎች ማረጋገጥ አልተቻለም። መንግስት ኦነግ ሸኔ በማለት የሚጠራቸው የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ብሊሱማ ጉታ በሰጡት ምላሽ ሸማቂ ቡድኑ በመተከል እንቅስቃሴ የለውም ሲሉ አስተባብለዋል። የኦሮሞ ነጻነት ታጣቂ በመላው ኦሮሚያ በገጠርም በከተማ ይንቀሳቀሳል። ነገር ግን ከኦሮሚያ ክልል ውጭ አይንቀሳቀስም። በቤኒሻንጉል መተከል ውስጥም በተጠቀሱ ስፍራዎች የኦሮሞ ነጻነት ሸማቂ የለም ብለዋል። ከሁለት ዓመት ወዲህ በቤኒሻንጉል ጉሙዝ ክልል የሚከሰቱ ያለመረጋጋት ችግሮች ውስጥ የህወሓት ኦነግ ሸኔና በክልሉ የሚንቀሳቀስ የታጠቀ ኃይል እጅ እንዳለበት መንግስት በተደጋጋሚ ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። በመጨረሻው የመጽሔት ክፍለ ጊዜ ዘገባ ወደ ናይጄሪያ እናመራለን። ናይጄሪያ ውስጥ የፖሊስን ጭካኔ በመቃወም ለሳምንታት ሲካሄድ በቆየው የተቃውሞ ሰልፍ ቢያንስ 56 ሰዎች መገደላቸውን የሰብአዊ መብት ተከራካሪው ድርጅት አምነስቲ ኢንተርናሽናል አስታውቋል። ማክሰኞ ከተገደሉት 38 ሰዎች መካከል 12ቱ የተገደሉት የሀገሪቱ የኢኮኖሚ መዲና በሆነችው በሌጎስ ፖሊስ በተቃዋሚዎች ላይ በተኮሰው ጥይት እንደሆነም አምነስቲ ተናግሯል። የናይጄሪያ ባለስልጣናት ድርጊቱ መፈጸሙን አምነዋል። ያወጡት ቁጥር ግን አነስተኛ ነው። ፖሊስም በተቃዋሚዎች ላይ አልተኮስኩም ብሏል። ቲሞቲ አቡዙ ከአቡጃ የላከልንን ዘገባ ስመኝሽ የቆየ ታቀርበዋለች። ዓለም አቀፍ የሰብዓዊ መብቶች ተከራካሪ ድርጅት የሆነው አምነስቲ ኢንተርናሽናል የአይን ምስክሮችን ቆጥሮ ሮብ ምሽት ባወጣው መግለጫ የናይጄሪያ ባለስልጣናት ዜጎቻቸውን በመግደል ተጠያቂ ሊሆኑ ይገባቸዋል ብሏል። የአምነስቲ ኢንተርናሽናል ፕሮግራም አስተባባሪ የሆኑት ሲዩን ባካሪ ለአሜሪካ ድምፅ ሁኔታውን ሲያስረዱ እንዲህ ይላሉ። አምነስቲ ኢንተርናሽናል ስ ተቃውሞ ከተነሳበት ጊዜ ጀምሮ በናይጄሪያ የተለያዩ አካባቢዎች ከሀምሳ በላይ ሰዎች ተገድለዋል። እነዚህ ግድያዎች ከህግ አግባብ ውጪ በመንግስት አካላት የተፈጸሙ ናቸው። ስለዚህ በአስቸኳይ ምርመራ ተደርጎ ድርጊቱን የፈጸሙት ሰዎች ተጠያቂ ሊሆኑና ለፍርድ ሊቀርቡ ይገባል። በተቃዋሚዎች ላይ የተከፈተው ተኩስ የተጀመረው ማክሰኞ እለት ሌጎስ በሚገኘው ሌኪ ቶልጌት በተሰኘው ቦታ ላይ ሲሆን የሌጎስ ባለሥልጣናት እስካሁን የደረሰውን ጉዳት የሚያሳይ መረጃ ያወጣሉ ተብሎ እየተጠበቀ ነው። አርብ እለት የጥቃቱ ሰለባ የሆኑትን ሰዎች በተለያዩ ሆስፒታሎች በመገኘት የጎበኙት የሌጎስ አስተዳዳሪ ባባጂዴ ሳንዎ ኡሉ እስካሁን የሞተው አንድ ሰው ብቻ ነው ሲሉ አምነስቲ ካወጣው መረጃ ጋር የሚቃረን መረጃ ሰጥተዋል። እስካሁን ድረስ የናይጄሪያ የጦር ሰራዊትን ጨምሮ የትኛውም ባለስልጣን ለተኩሱ ኃላፊነት አልወሰደም። ነገር ግን ከዚህ ቀደም የጦር ሰራዊትን ማዘዝ ከስልጣናቸው በላይ መሆኑን ገልጸው የነበሩት የሌጎስ አስተዳዳሪ በጉዳዩ ላይ ምርመራ እንዲደረግ አዘዋል። ማንም በስልጣን ላይ ያለ ሰው ወታደሩ በምን መልኩ እርምጃ መውሰድ እንዳለበት አይቆጣጠርም ነገር ግን ረቡዕ ምሽት በለኪቶል ብሪጅ አካባቢ ተመድቦ የነበረው የናይጄሪያ ጦር አመራሮች ያስተላለፏቸው መመሪያዎችና የኃይል አጠቃቀም ሕጎች ላይ ምርመራ እንዲደረግ አዝዣለሁ። ሳርስ ተብሎ የሚጠራው በናይጄሪያ ዝርፊያን ለመከላከል መከላከል የተቋቋመ ልዩ የፖሊስ ኃይል አደረሰ የተባለውን የግድያና የማሰቃየት ተግባር ተቃውሞ በሺዎች የሚቆጠሩ ናይጄሪያውያን ወጣቶች በየጎዳናው ላይ ተቃውሟቸውን ሲያሰሙና የፖሊስ ኃይሉ እንዲበተን ሲጠይቁ ቆይተዋል። ለቀናት የተካሄደውን ተቃውሞ ተከትሎም ፕሬዚዳንቱ መሐመዱ ቡሃሪ የፖሊስ ቡድኑ እንዲበተን ቢያደርጉም ተቃዋሚዎች ጥያቄያቸውን በማስፋት የፖሊስ ህግ ማሻሻያዎች እንዲደረግና መልካም አስተዳደር እንዲሰፍን ጥያቄ በማቅረባቸው ተቃውሞ ቀጥሏል። ተቃውሞዎቹ ግን ወደ ብጥብጥና ሁከት ከተቀየሩ በኋላ የሌጎስ ባለስልጣናት የአንድ ቀን ሰዓት እላፊ ገደብ ቢያወጡም ተቃዋሚዎች ገደቡን በመተላለፍ ተኩስ እስኪጀመር ድረስ በሌኪ ቶል ጌት አካባቢ ቆይተዋል። የጸጥታ ጉዳዮች ባለሙያ የሆኑት አቤነዘር ኦይታክን ተቃዋሚዎች ወክሏቸው ጥያቄያቸውን የሚያቀርብላቸው ሰው ባለመኖሩ የመንግስትን የመደራደር ትዕግስት እንደተፈታተነው እና የሚያቀርቡት ጥያቄም እጅግ እየሰፋ እንደሄደ ያብራራሉ ስ ባለኝ እውቀት መሠረት ተቃዋሚዎቹ ድምፃቸውን ከፍ አድርገው በግልጽ አሰምተዋል። ምላሽም አግኝተዋል። ሳርስ ይቅር አሉ። ሳርስ ተበትነዋል። ሌሎች ተገቢ ጥያቄዎችም በድርድር ሊታዩ ይችላሉ። ነገር ግን ተቃዋሚዎቹ እነሱን ወክሎ ከመንግስት ጋር የሚናገር ቃል አቀባይ ወይም የፊት ሰው ባለማዘጋጀታቸው ስህተት ሠርተዋል። የተቃዋሚዎቹ ግድያ በተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉታሬዥ እና ሌሎች ተሰሚነት ያላቸው ሰዎችን ጨምሮ በዓለም አቀፍ ደረጃ ትችት እየቀረበበት ነው። በአሁኑ ሰዓትም ተቃውሞዎቹ በተነሱባቸው በሌጎስና አቡጃ ያሉት ዋና ዋና መንገዶች በትላንትና ዕለት የተሻለ መረጋጋት ሰፍኖባቸው ጸጥ ረጭ ብለው ተስተውለዋል። በሌሎች የናይጄሪያ ከተማዎችም ተመሳሳይ ረብሻና የሕግ ጥሰት እንዳይነሳ የሰዓት ገደቦችና ክልክላዎች እየወጡ መሆናቸው ተገልጿል። ክቡራትና ክቡራን አድማጮቻችን የምትከታተሉት በአስራ ዘጠኝና በ25 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሀዱ ሬዲዮ ላይ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። ዝግጅታችንን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ በድጋሚ እንጋብዛለን። ለሁለተኛው አጋማሽ ወደ አሰናዳ ናቸው ቅንብሮች ይሆናል አሁን የምንዘልቀው። ትናንት ምሽት በተካሄደው የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ክርክር ላይ ግምገማና አስተያየቶቻቸውን ለቪኦኤ የሰጡ ትውልድ ኢትዮጵያ አሜሪካውያን በእጩዎቹ ላይ ያሏቸውን የቅሬታና የድጋፍ ሀሳቦች አካፍለውናል። የኒውዮርኩ አቶ ተድላ አስፋው የፕሬዝደንት ዶናልድ ትራምፕ ደጋፊ ናቸው። ስራዎቻቸውን ከተወሰኑ ትችትና ሀሳቦች በስተቀር አጥብቀው ያደንቃሉ። እንደገና እንዲመረጡ እንደሚፈልጉም ይናገራሉ። በሜሪላንድ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች ፕሮፌሰሩ ጌታቸው መታፈሪያ ከፕሬዝደንት ትራምፕ የስራ አፈጻጸምና የውጭ ፖሊሲ የበዛውን ይነቅፋሉ። ሁለቱንም ያነጋግራቸው ሶሎሞን አባተ ተከታዩን ይዞ ቀርበዋል። በፕሬዚደንት ዶናልድ ትራምፕና በቀድሞ ምክትል ፕሬዚደንት ጆ ባይደን መካከል ትናንት የተካሄደው ክርክር ያተኮረባቸው ስድስት ዋና ዋና ነጥቦች በዘጠና ደቂቃ ውስጥ የተሸፈኑ ነበሩ። የሰጣ ገባ ጉዳይ ሆኖ እንጂ እነዚያን ግዙፍ ጉዳዮች በአንድ ሰዓት ተኩል ለመሸፈን እጅግ አዳጋች እንደሆነ ለመገመት አያዳግትም። የአሜሪካና የዓለምን መገናኛ ብዙኃን ክርክሩ መካሄድ ከጀመረ አንስቶ እሱ ላይ ናቸው። እኛም ሐሳቦቻቸውን እንዲሰጡ ያነጋገርናቸው ተቺዎች ዛሬ በተወሰኑት ላይ ይናገራሉ። ከቅርጽ እንነሳ። የሞርጋን ስቴት ዩኒቨርሲቲው ፕሮፌሰር ጌታቸው መታፈሪያ የትናንቱን አድንቀዋል። በሁለት አይነት ሊታይ ይችላል። የትናንትናው አቀራረቡ ሰከን ያለና የተቆጠቡ ነበረ። በተለይም ፕሬዚደንት ትራምፕ ትንሽ አደብ የገዙ ይመስላሉ። ምክንያቱም ማስጠንቀቂያ ተሰጥቷቸዋል። አንዱ አንዱን ጣልቃ እየገባ የሚያውቅ ከሆነ የመነጋገሪያ ማይክሮፎናቸው ይዘጋል ብለው ሳሳስበውም ስለነበረ በዛ ሁኔታ ነበረ። አጠቃላይ መንፈሱ እንደዛ ነው። እንደዚሁም ደግሞ በዛ አኳያ ሁኔታውን ጥያቄው ያቀነባበረችው እንደምታውቃት ክሪስቲን ዋከ የኤንቢሲ በጣም ጥሩ የመጀመሪያ ጥቁር ሴት ይህንን ስታቀርብ እንግዲህ ነው። እና በጥሩ ሁኔታ ነበር የመራችው። እንደ ከዚህ በፊቱ ጫጫታ አልበዛበት ነበር። ይሄ እንግዲህ በአንድ ወገን አየሩን የሚያሳዩ ሁኔታዎቹን ሁለተኛ፣ ከነጥባቸው የተነሳ ስንነጋገር፣ ነጥባቸው ካለፈው ጊዜ ምንም የተለየ አልነበረም። ሁለቱም ያለፈውን አቋማቸውን እያጠናከሩ ተናገሩ እንጂ አዲስ ነገር የመጣ አልነበረም። እንዲያውም ከፕሬዚዳንት ትራምፕ የሚጠበቅ ነገር ነበረ። ምረጡኝ እንደገና ሲሉ ለሚመጣው አራት አመት ሳስተዳድራችሁ፣ ምን አዲስ እይታ፣ ምን አዲስ ፖሊሲ ይዤ ነው የምመጣው? የሚለውን አልገለጹልንም። ምክንያቱም ህዝቡም ሁኔታዎቹም በትኩረት የሚከታተሉ ምን ይዘው ልን ሊመጡ ነው፣ ምን አዲስ ነገር ያመጡልናል የሚለውን ዓላማቸውን ፕላናቸውን አላሳዩም። በዛ ላይ መጥፎ ሁኔታ ነበረ እና በዚህ በሁለት አይነቱ ነው የሚታየው። በዚህ ላይ የፕሬዚደንቱ ብርቱ ደጋፊ የሆኑት የኒውዮርኩ ክርላ አስፋውም ይስማማሉ። ከበፊቱ የተለየ ነው። ባለፈው እንደምታውቀው በጭቅጭቅ እና በንትርክ አንዱ አንዱን እያቋረጠ የነበረውን የማከራከሪያ ኮሚሽን የሚባለው ባወጣው ህግ መሰረት ሁለት ሁለት ደቂቃ ከተናገሩ በኋላ አንደኛው አንደኛውን ሊያቋርጥ ሲል ማይክራፎኑን በማጥፋት የተደረገው መመሪያ ከፍተኛ ውጤት ነው ያመጣው እና በተለይ ጋዜጠኛዋ ክርክሩን በሚገባ እንዲፈስ አድርገዋለች። በእውነቱ የገረመኝ ነገር ቢኖር ምንድ ነው፣ ድንቅ የሆነ ስራ ነው የሰራችው እሷ እና ለእኔ መቼም መሸለም ያለባት ጋዜጠኛ ነው ብዬ ያሰብኩት በእኔ በኩል እና በእሷ በኩል የነበረው አመራር መድረኩን ተቆጣጥራ መስማት የሚገባን ነገር ሁሉ ሰምተናል እና በጣም ጥሩ ክርክር ነው ነው። በእኔ በኩል አቶ ተድላ፣ እንዲህ አይነት በፕሬዚደንታዊ ክርክር ላይ ማይክራፎን ሲቋረጥ ይሄ የመጀመሪያው ይመስለኛል እንደ ቢያንስ በቅርብ ትውስታ እንደምናውቀው እና የፕሬዚደንታዊ ክርክር ኮሚሽኑ እዚህ ውስጥ ለመግባት የተገደደበት ሁኔታ አላስገርመውትም። በጣም ያስገርማል። የሚደንቀው ነገር ምንድን ነው፣ ይሄ ነገር ባይኖር ኖሮ ክርክርም ላይኖር ይችል ነበር። ምክንያቱም የተጋጋለ ክርክር በስ ያደርጉ እነዚህ ሰዎች። ድሮ ሳዳምጥ ብዙ ክርክር ላይ አንዱ አንዱን አያቋርጥም፣ እስኪጨርስ ይጠብቅ ነበር። አሁን ግን አንደኛ ባለፈው የዛሬ ወር ያየ ነው አንዱ አንድ ነገር ሲናገር በተለይ በፕሬዚደንት ትራምፕ በማቋረጥ ከጆ ባይደን ብሰዋል። ይሄ ምንም ጥያቄ የለውም። ጠብ ሆነ ንትር ከሆነ የልጆች ጨዋታም ሆነ ብዙም የዓለም ሕዝብ በአሜሪካ ዴሞክራሲ ክርክር ይሄ ከሆነ ምን አይነት ትምህርት ነው የሚል መጥፎ ስሜት ተሰምቶ ነበረ። መቼም እዚህ ሀገር መጥፎኑም ደጉንም የሚታይበት አገር በመሆኑ አሁን ያ ታርሞ በአጭር ጊዜ ይሄ ማየታችን ጥሩ ነው። ምናልባት ወደፊት ኮሚሽኑ እንዲህ አይነቱን ነገር በሕግ ባያቀርበውም ሌሎቹ ከዚህ ሊማሩ የሚችሉ መሰለኝ እንግዲህ መቅደም መቀጫ ከሆነ ክርክር ላይ ማይክራፎን እንደዚህ ባይዘጋት ግን ትናንትና የተዘጋበትን ቦታ በጣም የተወሰነ ነው፣ አናውቀውም ነበረ። እና ማስፈራሪያ ሆነ እንደ ልጆች የልጆች ማስፈራሪያ ሆነ። ግን ተማሪዎች የሃይስኩል ተማሪዎች የኮሌጅም ተማሪዎች በክርክር ላይ የሚሳተፉበት ጊዜ ይሄን መኖሩን ካወቁ የተሻለ ወጣቱ ትውልድ እና ተከራካሪዎቻችን ትምህርት ሊማሩበት በቻል መማሪያ ነው። ይ በመሰረቱ በዚህ መናገሪያን በፕሬዚደንታዊ እጩዎች ላይ በመዝጋት ላይ ፕሮፌሰር ጌታቸውም ይህን አክለዋል። ኮሚሽኑ ውሳኔ ካለፈው የተጠና ነው። በአጠቃላይ ያለፈው አራት አመት ምርጫ ላይም ፕሬዚዳንት ትራምፕ ፖሊሲ አውጥተው አልተናገሩም። ዝም ብሎ የተቃዋሚውን በዛን ጊዜ የነበሩትን ወይዘሮ ክሊንተንን ተቃዋሚ መሳደብ መዝለፍ ነው እንጂ ፖሊሲ ይሄ ነው የሚል ምንም ሳይናገሩ ነበረ እንዳው የተመረጡት። አሁንም ደግሞ የዛ ሁኔታ ነበረ። ግን ያንን ያንን በማስተዋል አንዱ አንዱ ውስጥ ጣልቃ እየገባ ነገር ውስጥ ጣልቃ እየገባ በተለይ ደግሞ ቤተሰብን የሚመስል ነገር እየተሳደቡ መናገር ግላዊነት ማድረጉ ከሰዓት ውጪ አልሰማም እያሉ የሚናገሩትን ሁሉ ለዛ ለዛ ገደብ እንዲያበጁና ስነ ስርዓት እንዲጠብቁ ማድረጋቸው ትልቅ ነገር ነው። ይህ ለአሜሪካ ብቻ ሳይሆን ለውጭውም ዓለም እኮ የአሜሪካ ሂደት እንደ ትዝብት ላይ የሚጥላቸው ነው እና ኮሚሽኑ ይህንን እርምጃ መውሰዱ በጣም አግባብ ነበረ። በዛ አኳያም ደግሞ የትራምፕ አማካሪዎች ተቆጠብ፣ መልስ ብቻ ስጥ ብለው የመከሯቸውን የሰሙ ይመስላሉ። አማካሪዎቻቸውን በዚህ ሁኔታ ደነሱቱ ይመስለኛል። በዛ ሁኔታ ነው እንግዲ ይታየው የኮሚሽኑ ምንትን ካለፈው ሂደት የተነሳ ነው እንግዲህ ኮሚሽኑ ምን ያህል ጠበቅ ያለ ያወጣው። የጊዜው የአሜሪካም የዓለምም ታላቅ ጉዳይ ኮቪድ 19 ነው። ፕሬዚደንቱን የሚነቅፉና የሚደግፉ የተለያዩ ነጥቦችን ያነሳሉ። ከፕሮፌሰር ጌታቸው መታፈሪያ ልነሳ። ኮቪድ አስራ ዘጠኝ ዓለምን ያስጨነቀ ነው። አሜሪካን ብቻ ሳይሆን የአሜሪካ ሁኔታ ከሌላው ዓለም ለየት የሚያደርገው መሪው ፕሬዚዳንት ትራምፕ ሁኔታውን አልተቀበሉም። እስካሁን ድረስ ሳይንቲስቶቹን ይዛለፋሉ። መድኃኒት ነገ መጣላችሁ ይላሉ። አይመጣም። ይሄንን በሽታ እንደ ትልቅ በሽታ አላዩትም። በሕዝብ ፊትም ደግሞ ምሳሌ ሊሆኑ አልቻሉም። አፋቸውን የሚሸፍን አያደርጉም እና በዛ ሁኔታ በሽታው እንዲባባስ አድርገዋል። ህዝቡ እሳቸው ላይ እምነት እንዲያጣ አድርገዋል። ሁለት መቶ ሀያ ሺህ ሰው ማለቁ ባለፉት ስድስት ወራት ገደማ በአለም ውስጥ አንደኛ ነው። ይሄ በዛ ላይ ደግሞ በሽታው አሁን ነገ መድኃኒት ይመጣል ይባላል። መድኃኒቱ ግን ገና ተፈትሾ ገና ተመርምሮ ጊዜ የሚፈጅ አይደለም። ሳይንቲስቶቹ በራሳቸው በትምህርታቸው መሰረት ይሄዳሉ እንጂ የፖለቲካውን ነፋስ በመከተል ፕሬዚዳንቱን ለማስደሰት ብለው የነገ ነገ የቶሎ የሚያደርሱ ነገር አይደለም። በዛ አይነት ነው የሚታየው። ሌላው በአለም ደረጃ የአሜሪካ ፖለቲካ በመጥፎ ሁኔታ ላይ እንዳለ በዛ ላይም ደግሞ የተወሰኑ ሰዎች፣ ጥቁሮች፣ ድሀዎች በዚህ በሽታ እንደተጎዱ ይህ የትራምፕ አስተዳደር ለሕዝብ ደንታ እንደሌለው አድርገው እንደሚታዩ በውጪ ዓለም ያንን ያንን ነው እንግዲህ ሁኔታው፣ በዓለም ደረጃ በአገርም ደረጃ ሰርጾ የሚታየው ይህን ይመስለኛል። ፕሬዚደንት ትራምፕ በዚህ ጊዜ ውስጥ አድርጌያቸዋለሁኝ ወይም ጥሩ እርምጃ ውስጥ ሲጀባቸዋለሁ ብለው ነው የሚናገሩት። አመራራቸው ትክክል እንደነበረም ነው ጠንክረው ሲከራከሩ የሰማናቸው ናቸው። በተለይ ከቻይና ወደ ዩናይትድ ስቴትስ የሚገቡ ሰዎችን እንዳይገቡ በማገድ ህብረተሰቡ እንዲረበሽ ባለመፍቀድ የህክምና የመከላከያ መሳሪያዎች እንዲመረቱ በማድረግ ክትባትና መድኃኒት እንዲወጡ በመግፋትና በማፋጠንና በመሳሰሉት ብዙ ጥረቶችን ሲያደርጉ እንደቆዩ ይናገራሉ። በብዙ አጋጣሚዎችም ትናንትና ብዙዎቹን አንስተዋቸዋል። ሰውዬው ተስፋ በመስጠት ነው። ይህንም በሽታ ያልተናገርኩት ሰው እንዳይረበሽ ብዬ ነው እንዴ ተጠንቀቁ፣ ራሳችሁን ጠብቁ ማለት እኮ ህዝቡ እንዲረበሽ እንዲረጋጋና፣ ራሱ እንዲጠብቅ ማድረግ ነው። ሰውየው ብዙ ነገር ያልተሰራው ተሰራ፣ ያልነበረው አለ የሚሉ ሰው ናቸው። እንደ አጋጣሚ ሆኖ እውነቱን የማይናገሩ ሳይንሱ አንድ ነገር ይናገራል። የሳይንስ አዋቂዎቹ አንድ ነገር ይናገራሉ እሳቸው ደግሞ ሌላ ነገር ነው የሚናገሩት። ማን ነው የሚደመጠው? እሳቸው በዚህ ላይ ምንም እውቀት የሌላቸው የፖለቲካ ዓላማ የሚከተሉ ነው የሚከተለው ህዝቡ? ወይስ ደግሞ በዚህ ላይ ትኩረት አድርገው ያጠኑ ሳይንቲስቶቹን ነው የሚከተለው ህዝቡና? እሳቸው ከሳይንቲስቶቹ በላይ አዋቂ ሳይንቲስቶቹን ለምሳሌ እንደ ዶክተር ፎሲን ዛሬ ያሞግሳሉ፣ ነገ ደግሞ ይረግማሉ እና በዚህ የወላወለ ሁኔታ ላይ ስላሉ አሜሪካንን ብቻ ሳይሆን እሳቸውንም በጥቁር ነጥብ ውስጥ የጣለ ታሪክ አስቀምጠዋል። ዋናው የዚህ የኮቪድ ሁኔታ ፕሬዚዳንቱ እንደ ተዳከሙ፣ ምንም አይነት መልስ ሊያመጡ እንዳልቻሉ ለጥያቄዎቹ ጥቁር ነጥብ በአስተዳደራቸው ላይ የጣለ ሁኔታ ፈጥሯል። አቶ ተድላስ ስለ ፕሬዚደንቱ የኮቪድ-19 አያያዝ ስለሚደርስባቸው ትችት ምን ይላሉ? ለእኔ ይሄ የኮሮና ቫይረስ መስፋፋትና ምን ለኒውዮርክ ጥሩ ምሳሌ ነው። እኛን የኮሮና ቫይረስ ዋነኛው ምሳሌ ሆነን የምንጠቀሰው አይደለም። ወደ አርባ ሺህ ሰዎች ሞተላል። ከከተማ ውስጥ ብቻ ወደ ሃያ ምናምን ሺህ ሰው ገደማ ሞተዋል። ምንድን ነው የተባለው? በዛን ሰዓት ሌሎቹ የአሜሪካ ግዛቶች ከኒውዮርክ ለመማር ፈቃደኛ አልሆኑም። ከዛ ጊዜ ጀምሮ እስካሁን የሞተው ሰው ቁጥር ብታይ እጡፍ ሆኗል። አሁንም ይቀጥላል። እንዲያውም ባይደን ምን አለ በዚህ በሚቀጥሉት ጨለማው ክረምት ወደ ሁለት መቶ ሺህ ሰው ይሞታል አለ። አይሞትም። ለምንድን ነው ማይሞተው? ዛሬ አሜሪካን ውስጥ በበሽታው ሰው ቢያዝም የመትረፍ እድሉ በሳይንስም የተረጋገጠ ነው። ግን እኮ ያንን ባይደን ያነሱት ከራሳቸው አፍልቀው ሳይሆን በጥናት ተቋማት የተካሄዱ መረጃዎችን አንተርሰው ነው ያነሱት። በእርግጥ ያ ቁጥር ቀንሷል። አሁን ወደ ሶስት መቶ አስራ ሰባት አካባቢ ነው የሚሆነው። ግልጽ ነው አቶ ሰለሞን። ሳይንቲስቶቹም በእውነቱ ነው የምለው ኮሮና ቫይረስ ወይም ያስተማረን ነገር ቢኖር ምንድን ነው እንደዚህ አይነት ተላላፊ በሽታ አጋጥሞ ነው ያው ከመቶ ዓመት በፊት የመጣ የሚባለው ሳይንቲስቶችም አልተዘጋጁም የሚሰጠውም ነገር መረጃ እና ምን አንዳንዱ ከጊዜ ወደ ጊዜ እየተቀየረ ይመጣል። ማስክ ማድረግ አለባችሁ ተብሎ በሚደነገግበት አገር እንኳን ሬስቶራንት ሆነ እኔ እና አንተ እንሄዳለን። ሬስቶራንት ስንሄድ ከፍተን አፋችንን በልተን እዛ ክፍል ውስጥ ቢራ ተጠጥቶ ተጫውተህ ትወጣለህ። ይሄንን መከላከል አይቻልም። ወይ ሬስቶራንቱን በሙሉ እንዳለ መዝጋት አለብህ። አደጋው ምንድን ነው? ኢኮኖሚውን። ህዝብ የማይገናኝበትን ቦታ በሙሉ ግጥም አድርገህ ዘግተህ ይሄን በሽታ መቀነስ ይቻላል። እኔ ከትራምፕ ጋር የምስማማው ምንድን ነው? ይህን አደጋ መከላከል ይቻላል። ነገር ግን አገርን ኢኮኖሚን ከሰባት ወር በላይ ዘግተናል። ከአሁኑ እንደገና መዝጋት መቀጠል ማለት ምን ማለት ነው? የአሜሪካን ኢኮኖሚን ማፍረስ ነው። ሌሎች በሽታዎችንም በስካርም፣ በመጠጥም፣ በምንም የሚመጣውን ነገር ማባባስ ነው እና ውጤቱ አይጠቅም ነው ትራምፕን በዚህ ተጠያቂ ነው ካል እንዲህ አይነት ተጠያቂነት ወደ ሌሎች አገሮች አልሰማንም። ለምሳሌ አውሮፓ ውስጥ ጭቅጭቅ እሰማለሁ፣ እከራከራለሁ አሁን ለምሳሌ ለተነሳው እንደገና ከፍ ለማለት የጀርመን ቻንስለር ሲጠየቁ አልሰማሁም፣ ወይም የሌሎች ሀገሮች። አሜሪካ ውስጥ ኮሮናን የፖለቲካ መሳሪያና ማሸነፊያ የማድረጉ ክርክር ለጆ ባይደን የሚጠቅም አልመሰለኝም። አሜሪካን ሕዝብ ኮሮና መጥቷል፣ ትራምፕ የተቻለውን አድርጓል፣ አልነገረም፣ ሚስጥር ሆኖ ደብቆ አሳስቷል የሚለው ክርክር የሚበጃ አልመሰለኝም። ለምን አሁንም እንኳን ለምን እሱን ያስረዱኝ። እሱን ያስዱ ለምንድን ነው? አንዱ ነጥብ ይሄ ነው። ለምሳሌ ኮሮና ምሳሌ አሁንም የምሰጠ ኒውዮርክ ነው። ኒውዮርክ በከፍተኛ ሁኔታ በፋሲካ ሰሞን ላይ እኛ አደጋ ላይ በወደቅንበት ጊዜ ምንድን ነበር የተባለው? ይሄ ጠየቀው። ምንድን ነው? ለሐኪሞች የሚሆን መከላከያ፣ ለሆስፒታል የሚሆን አልጋ አዘጋጁ ተባለ። ፕሬዚደንቱ በግብረ ኃይል ተነስቶ የሚገባውን ስነገር አደረገም። የኦባማ አድሚኒስትሬሽን ቬንትሌተር አዘጋጅቶ አልሄደም የልብስ መሳሪያ የሚመጣው ከቻይና ነው። ይሄንን ከጓሮ እሱ ከራሱ መጋዘን አውጥቶ አይደለም የሚያደርገው ይሄንን አነቃንቆ ሰርቷል። ለምን ሰው ሞተ ብለ ለመከራከር አይቻልም። ለምን አሁን እንኳን ይሄ ሁሉ ባለበት ሰዓት፣ ልብስ ባለበት ሰዓት፣ ቬንትሌተር አለ በምልበት ሰዓት ሰው ይሞታል። የሰው የአሜሪካን ነዋሪዎች ባህሪን እንደ ቻይና በመደንገግ ለምሳሌ ፌዴራል መንግስት ኃላፊነት የለም መጥቶ ኒውዮርክን ሊዘጋው አይችልም። ኒውዮርክ ስቴት ምንድን ነው ያደረገው? ዘጋን ከተማውን። ማስክ አድርጉ ተባል አለን። ይኸው የሟች ቁጥር በጣም ቀንሶ ከቀን ወደ ቀን ልጅ ሌላው ስቴት ይህንን ለማድረግ ኒውዮርክ ከተሳካለት፣ ሌላው ስቴት ትራምር ብለም ሊያደርግበት የሚችል በኩያት አይደለም። የተከበራችሁ አድማጮች፣ በጊዜ ውስንነት ምክንያት ለዛሬ እዚህ ላይ ላብቃ። በነገ ምሽት ስርጭታችን ቀሪውን ይዤ እመለሳለሁ። ጤና ይስጥልኝ። ሰሎሞንንና እንግዶቹን እናመሰግናለን። አድማጮች ሙሉ ቃለምልልሶቹን በዌብሳይታችንና በማህበራዊ ገጾቻችን እናሰፍራለን፣ እንድታደምጡ እንጋብዛለን። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ስናስተላልፈው የቆየ ነው፣ የአርብ ምሽት የአማርኛ ፕሮግራማችን በዚሁ መጠናቀቁ ነው። በዋና አዘጋጇ በትዝታ በላቸውና በሌሎችም ባልደረቦቻችን ሁሉ ስም አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ።